በድርቅ የተጎዱ ኢትዮጵያውያንን ለመርዳት የሚያስፈልገው ገንዘብ መጠን ቀደም ሲል ከተገመተው በላይ መጨመሩን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ አስታውቋል። በዚህም መሰረት የሚያስፈልገው ገንዘብ ከ1.4 ቢሊዮን የአሜሪካ ዶላር ወደ 1.5 ቢሊዮን ከፍ ማለቱን ይፋ አድርጓል። እስክንድር ፍሬው ዝርዝሩ ልኳል። የዛሬው መረጃ ባለፈው ታኅሳስ ይፋ በተደረገው የሰብአዊ እርዳታ ጥያቄ ሰነድ አህዝ ላይ ማስተካከያ ያደረገ ነው። 10.2 ሚሊዮን ዜጎች ያስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይሄው ሰነድ ይጠቁማል። እነዚህን ዜጎች እስከሚቀጥለው ታኅሳስ ወር ማለትም ለአንድ ዓመት ለመደገፍ የሚያስፈልገው የገንዘብ መጠን ደግሞ 1.4 ቢሊዮን የአሜሪካ ዶላር እንደሆነ ተመልክቷል። እስካሁን እርዳታ ሲሰባሰብ የቆየውም ይህንኑ ታሳቢ በማድረግ ነው። በኢትዮጵያ መንግስትና በአጋሮቹ ተደረገ በተባለው ክለሳ ግን ማስተካከያ ተድርጓል። ይህንኑ በተመለከተ መግለጫ ያወጣው የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት የሚያስፈልገው የገንዘብ መጠን ከ1.4 ቢሊዮን ወደ 1.5 ቢሊዮን ከፍ ማለቱን አመልክቷል። ድጋፍ የሚያስፈልጋቸው እድሜያቸው ከአምስት ዓመት በታች የሆነ ሕጻናት ነፍሰ ጡርና የሚያጠቡ እናቶች ቁጥር ከ1.7 ሚሊዮን ወደ 2.5 ሚሊዮን ከፍ ማለቱ ከተጠቀሱት ምክንያቶች አንዱ ነው። በድርቁ ምክንያት ትምህርታቸውን ለሚያቋርጡ ታዳጊዎች የሚደረገውን ድጋፍ ለመቀጠል መታቀዱም ተጠቅሷል። እንደ መግለጫው አምስት መቶ ሺህ ለሚሆኑ አባወራዎች የዘር አቅርቦት ለማከናወን እንደዚሁም ድርቁን ተቋቁሞ ያለፉ እንስሳትን እንዲያገግሙ ለማድረግ የሚያስፈልገው የገንዘብ መጠንም ጨምሯል። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ10 ነጥብ 2 ሚሊዮን ከፍ ማለቱ ግን አልተጠቀሰም። በእርግጥ ስለዚህ ቁጥር ሌላ መረጃ የሚገኘው በሰኔ ወር መጨረሻ ከሚጠናቀቀው የበልግ ምርት ግምገማ በኋላ ነው። ያኔ የሰብአዊ እርዳታ ጥያቄ ሰነዱ በድጋሚ እንደሚከለስ በመግለጫው ተመልክቷል የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን 10 ነጥብ 2 ሚሊዮን ዜጎች ለመደገፍ ከሚያስፈልገው 1 ነጥብ 4 ቢሊዮን የአሜሪካ ዶላር ውስጥ እስካሁን የተገኘው 54 ከመቶ መሆኑን የኢትዮጵያ መንግስት ሰሞኑን አስታውቋል 46 ከመቶ ማለትም ከ700 ሚሊዮን ዶላር በላይ የሚሆነው ግን ገና እየተጠበቀ ነው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ